የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከሚ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። I thank him for his kind words addressed to me and I give the floor to the distinguished Deputy Prime Minister and Minister of Foreign Affairs for Ethiopia. Mr. President, I would like to join previous speakers in expressing my pleasure in seeing you preside over this session, which marks another important turning point in the Council's consideration of the situation between Iraq and Kuwait. ጊዜው እንደ አውሮፓውያን የዘመን አቆጣጠር ህዳር 1990 ዓ ም ጉዳዩ የኩዌት በኢራቅ መወረር ያስነሳው ጥያቄ በተባበሩት መንግሥታት ድርጅት በሚወሰደው የማዕቀብ እርምጃ የስምምነት ሕግ ረቂቅ የአገሮች ሀሳብ እየተደመጠ በነበረበት መድረክ በጣሊያን ወረራ ኢትዮጵያ ለወቅቱ የመንግስታቱ ማኅበር ያሰማችው ጥሪ ሰሚ ጆሮ ያጣበትን ገጠመኝ ጭምር በማስታወስ የኢራቅን መንግስት ወረራ በመቃወምና የማዕቀቡን ረቂቅ በመደገፍ የአገራቸውን አቋም ካሰሙበት ንግግር የተቀነጨበ የቀድሞ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በመጨረሻም ጠቅላይ ሚኒስትር ኋላም በዓለም ባንክ አማካሪነት ለበርካታ ት ያገለገሉ ነበሩ። ነበሩ ማለታችን ታዲያ ዛሬ በሕይወት የሉምና ነው። የዘመኑን ፖለቲካና ሥርዓቱን የሚመለከቱ ርዕሰ ጉዳዮች ዙሪያ የሚያጠነጥን ኢትዮጵያ ዲሪንግ ዘ ደርግ ር ኢትዮጵያ በደርግ ዓመታት በሚል ርዕስ ያሳተሙት መጽሐፍ ገና ለገበያ አልበቃም። በቅርቡ ከዚህ ዓለም በሞት የተለዩት አቶ ተስፋዬ ድንቃ ናቸው። ለመሆኑ ተስፋዬ ድንቃ ማን ናቸው? እንደምንስ ይታወሳሉ? ከፍተኛ የሆነ የጽሑፍ፣ የጥናት፣ የምርምርና የትንተና ችሎታ የነበራቸው መሆን ነበሩ። እነዚህ ችሎታዎች ተሰጦዎች በቅርብ ጊዜ በደረሱት መጽሐፍ ላይ ይንጸባረቃል። ልዩ ልዩ ጉዳዮችን ከልዩ ልዩ ማዕዘናት በየዘርፋቸው ላይቶ በታትነው ምርቴ የሚሻት ልዩ ተሰጦ የነበራቸው ግማሽ ሚሊዮን ይጠጋ የነበረውን የኢትዮጵያ የመከላከያ ሰራዊት አመራሩ በብዙ መቶ ሺህ ለመጨመር ሲቃጣና በጣም ሲገፋበት ከጠቅላይ ሚኒስትር ፍቅረ ስላሴና ምርችም ጋር በማበር የኢትዮጵያን ኢኮኖሚ የሚደፍቅና እድገትን የሚከትር መሆኑን በማስረዳት ትልሙን አልቀበል በማለት የሚጋተሩ ሰው ነበሩ። እንዲህ እንደ ዛሬው በኢትዮጵያ ታሪክ ገዘፍ ያለ ስፍራ ያላቸው ሰዎች ሲያልፉ ህይወትና ስራቸውን መለስ ብለን በምንቃኝበት የራዲዮ መጽሐፍ ገጻችን የአቶ ተስፋዬ ድንቃን ህይወትና ስራዎችን እንዲያጫውቱን የጋበዝናቸው የሥራ አጋሮቻቸው የነበሩት የረዥም ዘመን የቅርብ ወዳጆቻቸውም ጭምር ናቸው። የቀድሞ የውጭ ጉዳይ ሚኒስትር ኮሎኔል ጎሺ ወልዴና በኢጣሊያ የቀድሞው የኢትዮጵያ አምባሳደር ተስፋዬ አብዲ ናቸው። ልጃቸውን አቶ ጸጋምላክ ተስፋዬ ድንቃንም ጋብዘናል። ተከታተሉ። ዊኬንድ የሙዚቃ ወይም የመድረክ ስሙ ነው። የራዲዮ መጽሔት የጥበባን መስኮት ቅንብራችን ከኢትዮጵያዊ ወላጆቹ በሚወለደው ካናዳዊው ኮከብ ድምፃዊ፣ የሙዚቃ ደራሲና አቀናባሪ አቤል መኮንን ተስፋዬ ሥራ ላይ ያተኩራል። የአክብሮትና የናፍቆት ሰላምታውን እናስቀድም። እንደምን አመሻችሁ፣ እንደምንስ ሰነበታችሁ ውድ የራዲዮ መጽሔት ታዳሚዎች። ከእሁድ ታሕሳስ 9 2009 ዓ ም ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበብና አሉላ ከበደንን፣ ንጉሡ ታምሬ ለቅንብሩ ተሰይመዋል። እሁድ ከሆነ ዕለቱ አዎን የራዲዮ መጽሔት ነው። ሰዓቱ አንዱን ቢዘል በሳምንቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ። ጤና ይስጥልኝ፣ እንደምናመሻችሁ ዜናዎቹን የማሰማችሁ ደግሞ ቆንጅ ይታዬ ነኝ። በየመን ደቡባዊቱ የወደብ ከተማ አደን ላይ ዛሬ እሁድ አንድ አጥፍቶ ጠፊ ባደረሰው የቦምብ ፍንዳታ ቢያንስ አርባ ወታደሮች መግደሉን የሀገሪቱ ወታደራዊ ባለስልጣናት አስታውቀዋል። ባለስልጣናቱ ከዋና ከተማዋ ከሰንአ በሰጡት ቃል እንዳሉት አጥፍቶ ጠፊው ቦምቡን ያፈነዳው ወታደሮቹ በአንድ የጦር ሰፈር ደሞዝ ለመቀበል ተሰብስበው በመጠባበቅ ላይ ባሉበት ነው። በተጨማሪም ቢያንስ ሃምሳ የሚሆኑ ሌሎች ወታደሮች እንዳቆሰለ ተገልጿል። የመኗ አደን ከተማ ላይ ለደረሰው ለዚህ ጥቃት ራሱን የእስልምና መንግስት ነኝ ብሎ የሚጠራው ጽንፈኛ ቡድን ኃላፊነት ወስዷል። ይህ የዛሬው ጥቃት የደረሰው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ በየመኑ የእርስ በርስ ጦርነት ላይ ያተኮረ እንደሚሆን ለተጠበቀ ውይይት ከሳውዲ አረቢያ ንጉስ ሳልማን እና ከሌሎችም ከፍተኛ ባለስልጣናት ጋር ተገናኝተው በሚነጋገሩበት በአሁኑ ወቅት ነው። የመን ውስጥ በኢራን የሚታገዙትን ሁቲ አማጽያን ጋር እየተዋጋ ያለውን ህብረት የምትመራ ሳዑዲ አረቢያ እንደሆነች ይታወቃል። ባለፈው ሳምንትም እዚያው አደን ውስጥ ቢያንስ አርባ አምስት ወታደሮች ለገደለውና ብዙዎች ላቆሰለው ተመሳሳይ ፍንዳታ የእስልምና መንግስት ነኝ የሚለው ቡድን ኃላፊነት እንደወሰደ አይዘነጋም። በአማጽያን ቁጥጥር ስር ካሉ ሁለት የሶሪያ ከተሞች ሲቪሎችን ለማውጣት ይጓዙ የነበሩ ኦቶቡሶች ጥቃት ደርሶባቸው መቃጠላቸውን የሶሪያ የሰብአዊ መብቶች ይዞታ ተከታታዩ ቡድንና የመንግስቱ መገናኛ ብዙሀን ዘገቡ። ኦቶቡሶቹ ከምስራቅ አሌፖ ነዋሪዎችን ማውጣት እንዲቀጠል በተደረሰው ውል መሰረት በጽኑ የታመሙና ቁስለኞችን ኢድሊብ ክፍለ ሀገር ከሚገኙት አልፉ ዋና ካፍራያ ከተሞች ሊያጓጉዙ የተሰማሩ እንደነበሩ ተገልጿል። ከተሞቹ መግቢያ ጋር መድረስ የቻሉ ሌሎች አውቶቡሶችና የቀይ ጨረቃ ተሽከርካሪዎች መኖራቸውን ሮይተርስ ዘግቧል። በሚቀጥለው ጥር ወር ቃለ መሀላቸውን ፈጽመው ስልጣን የሚረከቡት ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የእሳቸው መመረጥ የተከፋፈለችውን ሀገር የተስፋ ቢስነት ስሜት ውስጥ ከቷታል፣ ሲሉ ቀዳማዊት እመቤት ሚሼል ኦባማ የተናገሩትን ውድቅ በማድረግ ዩናይትድ ስቴትስ ታላቅ ተስፋና እምቅ አቅም ያላት ሀገር ናት፣ ሲሉ ተናገሩ። ዶናልድ ትራምፕ አላባማ ክፍለ ሀገር ሞብል ከተማ ውስጥ ትናንት ቅዳሜ ለተሰበሰቡ ደጋፊዎቻቸው ባሰሙት ንግግር እረ ገና ግሩም የምንሆነን ማለታቸው ተሰምቷል። የፕሬዚደንት ባራክ ኦባማ ባለቤት ሚሼል ኦባማ ለኦፕራ ዊንፍሪ የውይይት መድረክ በሰጡትና ነገ ሰኞ በሚተላለፍ ቃለመጠይቅ ካነታራኪው ምርጫ በኋላ ልዩነቱን አሁን አየነው ሲሉ ተደምጠዋል። ተስፋ ማጣት ምን እንደሚመስል አሁን እየተሰማን ነው። ተስፋ ያስፈልጋል። ሰው ለልጁ ተስፋ መስጠት ካልቻለ ከቶ ምን ይሰጣል? ማለታቸው ተጠቅሷል። ዶናልድ ትራምፕ ሞብል ላይ ባደረጉት ንግግር እኚህ ሰው የሚያወሩት ስለ ድሮ መሆን አለበት በማለት የቀዳማዊት እመቤቲቱን አስተያየት አጣጥለውታል። ቻይና ደቡብ ቻይና ባህር ውስጥ የያዘችውን የዩናይትድ ስቴትስ ባህር ሰርጓጅ ድሮን እመልሳለሁ ስትል አስታወቀች። ያን ተከትሎ ተመራጩ ፕሬዚደንት ዶናልድ ትራምፕ ቻይናን ውሰጁ ማለት ነው የሚገባን ሲሉ ተናግረዋል። ትራምፕ እስከ ቀጣዩ ወር ድረስ ስልጣን ባይረከቡም በጉዳዩ ላይ አስተያየት መስጠታቸው ተነግሯል። በመጨረሻም ኢራን በኒውክሌር ኃይል የሚሰሩ መርከቦችን ለመገንባት ዓለም አቀፍ የአቶሚክ ኃይል ድርጅትን ምክርና እርዳታ መጠየቋን የኢራን መንግስት ድረ ገጾች ዛሬ እሁድ ያወጡት ዘገባ አመለከተ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል። በመሞትም ተስፋ አለ እንኳን በመለያየት ተገድቦ ባድማስ ጥላ ፍቅራዊ ሰቀቀኑ ትዝታዊ ሰመመኑ በድሜ ጀንበር ለሚበላ እንኳን በሚፈውስ ደዌ ውሎ አድሮ ለተቈራኘ ግርጣትና ንጣቱ እንበለ ግርሻ ስርየቱ ከዘመናዊ ሕክምና፣ ከጸበል ለተሰናኘ እንኳን በሚያልፍ ረሃብ ያልፍ አይመስል ሰቀቀን ቋሳ የተጋባን አዝመራ ደም የተቃባን ጎራ ከደመና ጋር ደምኖ ዘንቦ ለሚታረቀን እንኳን የዕድሜን ክፋይ በመታገት በድንጋይ ካብ ተከልሎ ለሚበጣጠስ ካቴና ለሚወላልቅ እግርሙቅ የፍትሕ ሚዛን ተከትሎ በመሞትም ተስፋ አለ። አለት ፈንቅሎ ለመውጣት ብፁዕ ሆኖ በሱባኤ ጻድቅ ሆኖ በትንሣኤ ለዳግም ሕይወት ለመብቃት ተስፋ አለን። በመሞትም ተስፋ አለ በሚል ርዕስ ገጣሚው በድሉ አቅጅራ በቋጠራትና ፍካት ናፋቂዎች በሚል ርዕስ ለኅትመት ካበቃት የግጥም መድብሉ ባገኘናት የሳምንቱ ምርጥ ግጥም ፕሮግራማችንን ጀምረናል። በድሉ አቅጅራን እናመሰግናለን። አሁን የመክፈሻውን ዜማ ነው ትጋዜ አጫውተኝ ስላለፈው ጊዜ ክፉ ደግ ላሳየኝ በህይወት ዘመኔ ክብር መስገና አምላክ ሊበላ አስቀድሜ በአራቱም ቅኝቶች ዜማን ተቀኝቼ ቅርስ አስረግቢያለሁ ላሉት ወገኖቼ

የዛሬ ሦስት ዓመት ግድም አንጋፋው ተወዳጅ ድምፃዊ መሐሙድ አህሙድና ድምፃዊው ጎሳኤ ተስፋዬ ስለ ትላንት ዛሬና ነገ እየተቀባበሉ የተጫወቷት ዜማ ናት። መሐሙድና ድምፃዊ ጎሳኤን እናመሰግናለን። አሁን አድማጮች፣ ማስታወሻ ከአሜሪካ ድምፅ ራዲዮ የማሳሰቢያ ወይም የማስታወቂያ ቅላጼ ያላቸው ሁለት ማስታወሻዎች አሉን። የአውሮፓውያኑ 2016 ዓ ም ሊገባደድ ሁለት ሳምንታት የማይሞሉ ቀናት ብቻ ናቸው የቀሩት። እንዲያውም ይሄ የዓመቱ መጨረሻ የራዲዮ መጽሔት ቅንብራችን መሆኑ ነው። እናም ባለ ሁለት ቀን መቁጠሪያዎች ነንና ሁሌም በዓመቱ ማገባደጃ እንደምናደርገው ያለፈውን አንድ ዓመት ጊዜ የተለዩትን ትውስታዎች ከኢትዮጵያ ሁለንተናዊ ጉዳዮች ጋር ተዛምደው ሊታዩ የሚችሉ ለየት ያሉ ናቸው የምትሏቸውን ገጠመኞች ትዝብትና እይታዎች አሁን ለራዲዮ መጽሔት ብላችሁ ላኩ። በአዲሱ ዓመት የድምፅ መስኮቶች በመጀመሪያው ዝግጅታችን መሆኑ ነው፣ መልከት እናደርጋቸዋለን። ሁለተኛ የአሜሪካ ድምፅ ሰባ አምስት ዓመት ሊደፍን የፕላቲኒየም ኢዮቤልዩ ሊያከብር ማለት ነው ከአንድ ወር ከ15 ቀን የማይዘል ጊዜ ነው የቀረው ከአሜሪካ ድምፅ ጋር የተዛመዱ የተለዩ ገጠመኞች በአማርኛው ክፍል ያለፉት ሰላሳ አምስት ዓመታት ጉዞ በሁለት የኢትዮጵያ መንግስታት። አንዳንዶች ከዚህ ቀደም በዚሁ ፕሮግራም ያስተናገድነውን የመስክ ዘገባ የተሰኘውን በዶክተር ተሾመ ዋጋውና አቶ አሰፋ ይርጉ ይሰናዳ የነበረውን ቅድመ አሜሪካ ድምፅ ያስታውሳሉ። ያም ሶስት መንግስታት ያደርገዋል ብቻ። በረጅም ዘመኑ በአሜሪካ ድምፅ ራዲዮ ስርጭት የምታስታውሷቸውን ገጠመኞችና በሕይወታችሁም የተለየ የምትሉት ካለ ምን ይባላል ታዲያ? አሁን ላኩልናዋ። የልዩ ዝግጅታችን አካል ይሆናል። ለፕሮግራማችን የምትልኳቸውን መልእክቶች ታዲያ አድማጮች በስልክም ይሁን በኢሜይል ስታደርሱን ለራዲዮ መጽሔት ማለት አትዘንጉ፣ በቀላሉ ለመለየት ይረዳናል። በፕሮግራም ጥበት ሳቢያ ከአድማጮች የደረሱንን አስተያየቶች ለዛሬ ማቅረብ ባለመቻላችን ይቅርታ እንጠይቃለን። በመጪው የአዲሱ ዓመት መጀመሪያ ፕሮግራማችን ቀደም ብለን ባነሳናቸው ጥያቄዎችና ግብዣዎች ጭምር የምታደርሱንን በሰፊው ለማስተናገድ ቃል እየገባን፣ ለምሽቱ ከያዘችው መልእክት ጠባይ አንጻር ታዲያ አንዲቱን ብቻ ልናሰማ ወደድን። ይህ መልእክት ይላል። ይህ መልእክት ለጋዜጠኛ አዲሱ አበበ ወይም ለጋዜጠኛ አሮራ ከበደ ነው ሲል ይነበብና ሰሞኑን የደረሰችን አጭር የኤል መልእክት አዲሱና ሉላ ከንጉሴ አክሊሉ ጋር በመተባበር ባለፈው ፕሮግራማችሁ አንድ እንግዳ አቅርባችሁ አስተዋውቃችሁ ነበረ። ታዲያ ንጉሴ አክሊሉ በዝግጅቱ መዝጊያ በወረወራት መልእክት መነሻነት እኚህን ሰው ጥቂት ቢረዳ በሚል ጥቂት ገንዘብ በስማቸው ላኩ። ምን ያደርጋል ታዲያ? በየት በኩል ይነገራቸዋል? ያሉን አብርሃም የተባሉ አድማጫችን ናቸው ከዋሽንግተን አጎራባች ከቨርጂኒያ ክፍለ ግዛት አዲሱ ወይም አሉላ በዚህ በምተው ስልኬ ቢያገኙኝ የሐዋላ ቁጥሩን ልሰጣቸውና ገንዘቡ ሊደርሳቸው ይችላል። ስልካቸውን ወይም ከሰጣችሁኝ ልደውልና ላገኛቸው እችላለሁ። ከሳምንት በፊት የላኩት ገንዘብ ተመላሽ እንዳይሆን እባካችሁ ትብብራችሁን አትንፈጉኝ። አመሰግናለሁ ሲሉ አብርሃም መልእክታቸውን ቋጭተዋል። አቶ አብርሃም መልእክታቸው ደርሶናል፣ እኛም ደውለን አግኝተናቸዋል። ስለዚህ በጎ የማድረግ ፍቃዳቸው አቶ አብርሃም ሞልተዋል። እኛም በበኩላችን ለበጎ ስራቸውም ለጥሩ የራዲዮ መጽሔት አድማጭነታቸውም እናመሰግናለን። አሁን ወደ ተከታዩ ዝግጅት የህይወት ዘመን ማስታወሻ የቀድሞው የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በመጨረሻም የወታደራዊ ስርዓት ከማብቃቱ በፊት የመጨረሻው ጠቅላይ ሚኒስትር ሆነውም አገልግለዋል። ኋላም በዓለም ባንክ አማካሪነት ለበርካታ ዓመታት አገልግለዋል። ለረጅም ዓመታት መኖሪያቸው አድርገዋት በቆዩት የዩናይትድ ስቴትሷ የቨርጂኒያ ክፍለ ግዛት በሕክምና ሲረዱ ቆይተው በቅርቡ በ77 ዓመታቸው ከዚህ ዓለም በሞት የተለዩት አቶ ተስፋዬ ዲንቃ ናቸው። ለመሆኑ ተስፋዬ ድንቃ ማን ናቸው? እንደምንስ ይታወሳሉ? የዘመኑን የፖለቲካና ስርዓቱን የሚመለከቱ ርዕሰ ጉዳዮች በእንግሊዝኛው ኢትዮጵያ ዲውሪንግ ደ ደርግ ይርስ ኢትዮጵያ በደርግ ዓመታት በሚል ርዕስ ያሳተሙትን መጽሐፋቸውን ተንተርሰን መጽሐፉ አሁንም ገና ለገበያ ያልዋለም የዘመኑን ልዩ ልዩ ገጾች እንፈትሻለን። ለአሁኑ ግን በኢትዮጵያ ታሪክ ገዘፍ ያለ ስፍራ ያላቸውን ሰዎች ህይወትና ስራቸውን መለስ ብለን በምንቃኝበት ፕሮግራማችን የአቶ ተስፋዬ ድንቃን ህይወትና ስራዎችም እንዲያጫውቱን የስራ አጋሮቻቸው የነበሩትን የቀድሞውን የውጭ ጉዳይ ሚኒስትር ኮሎኔል ጎሺ ወልዴንና አምባሳደር ተስፋዬ አብዴን የረጅም ዘመን የቅርብ ወዳጆቻቸው ጭምር ናቸው። እንዲሁም ልጃቸውን አቶ ጸጋ አምላክ ተስፋዬ ድንቃን ጋብዘናል። እንደምን አመሻችሁ፣ እንግዶቻችን። በቅድሚያ ስለ ጊዜያችሁ እናመሰግናለን። እንግዲህ ጥያቄያችን ያው አሉላ እንደምታውቀው፣ እንግዶቻችን እንደሚገምቱትም የቀድሞውን የኢትዮጵያ ጠቅላይ ሚኒስትር ያቶ ተስፋዬ ድንቃን ህይወትና ስራዎች ነው የምናስታውሰው። ጠቅለል ያለው ጥያቄ ተስፋዬ ድንቃ ማን ናቸው? እንዴት ይታወሳሉ ነው። ወደ ዝርዝር ስንገባ ግን ያው እኔም አንተም ጥያቄ ይኖረናል። ከኮሎኔል ጎሹ ብጀምር ታሪካቸውን በስነ ስርዓቱ ላይ ያነበቡልን እርስዎ ነዎትና ከዛ ታሪክ ደግሞ ወጣም ያለ በግሎ የሚያስታውሱትን ጨምረው ይገልጹልን። እንዴት ያስታውሷቸዋል ኮሎኔል? ይሄንን ጥያቄ ቢፈቀድልኝ በሶስት ከፍዬ ለመመለስ ፈልጋለሁ። እሺ። አንደኛ አቶ ተስፋዬ እንደ ግለሰብነታቸው፣ ሁለተኛ አቶ ተስፋዬ ስለ እውቀታቸው፣ ስለ የቀለም ሰውነታቸው እና ሶስተኛ አቶ ተስፋዬ እንደ መሪ እና በመጀመሪያው አቶ ተስፋዬ ድንቃ እንደ ግለሰብ እጅግ በጣም ጨዋና በጣም ግሩም የሆነ ባህሪ የነበራቸው በጣም ቁጥብ ናቸው። አቀኛ እውነተኛና ቀጥተኛ ሰው ነበሩ። እርግት ያሉ ሰው፣ ተለዋዋጭ ባህሪ ያልነበራቸውና ከፍተኛ ስነ ምግባር የሚታይባቸው ሰው ነበሩ። የተወደዱ የተከበሩ፣ የተደነቁ ሰው በጓደኞቻቸውም እንዲሁም በኢትዮጵያ ሕዝብ ሌላው ደግሞ አቶ ተስፋዬ በእውቀታቸው እጅግ ሲበዛ ጎበዝ ተማሪ፣ ተመራማሪና ቀለም ሰው ነበር። አዋቂ ሰው ናቸው። እጅግ ብሩህ በሆነ አእምሮ የተባረቁ ምሁር ነበሩ። በተካፈሉባቸው የትምህርት ተቋሞች ሁሉ፣ በተሰማሩባቸው የትምህርት መስኮች ሁሉ የላቀ ተጨናቂ ውጤት ያመዘገቡ ምሁር ነበሩ። ሬኮርድ በሰበረ አጭር ጊዜያት ውስጥ ትምህርታቸውን እስከ ደረጃ እስከ ድህረ ምረቃ ድረስ ያጠናቀቁት በተጨማሪም ከፍተኛ የሆነ የጽሑፍ፣ የጥናት የምርምርምና የትንተና ችሎታ የነበራቸው መሆን ነበሩ። እነዚህ ችሎታዎች ተሰጦች በቅርብ ጊዜ በደረሱት መጽሐፍ ላይ ይንጸባረቃል። ልዩ ልዩ ጉዳዮችን ጭብጦችን ከልዩ ልዩ ማዘናት የማየት በየዘርፋቸው ላይቶ በታትኖ ምርቴ የምሻት ልዩ ተሰጦ ነበራቸው። ሶስተኛው እና እንዳልኩት በስራ አለም ያሳዩት የመሪነት ችሎታ ነው። አቶ ተስፋዬ ይገርማችኋል፣ በተፈጥሮ መሪ ናቸው እና ከፍተኛ የሆነ የማደራጀት፣ የማስተባበር እና ሕዝብን የመምራት ችሎታ ነበራቸው። ቀደም ሲል ልክ ከቤይሩት እንደተመለሱ በሰራተኛና ማህበራዊ ጉዳይ ሚኒስቴር ባገለገሉበት ጊዜያት የህብረት ስራ ማህበራትን በማደራጀት በማስተባበርና በተለያዩ ዘዴዎች በማጠናከር ግዙፍ አስተዋጽኦ ነበር ያደረጉት። እንደዚሁም የእርሻና ልማት ባንክ ስራ አስኪያጅ የሆነው በሻ እንዲያበረክት ያልተቆጠበ ጥረት ነበር ያደረጉት እና በጣም ብልህ የሆኑ ጎበዝ ቴክኖክራት ነበር። የማስተባበር ህዝብን የማቀራረብ ስራንና ሰራተኛን ማገናኘት ችሎታቸው ከፍተኛ ነበረ። ሰራተኞቹን በማስተባበር እና ሌት ተቀን አብረው በመስራት በተጨማሪም ብሔራዊ ሀብት ልማት ሚኒስቴር በሚኒስትርነት ተመድበው ሲሰሩ ውጥንቅጥና የተለያዩ አደረጃጀትና አሰራር የነበራቸውም መንግስት ቁጥጥር ስር የዋሉትን ኮርፖሬ ኮርፖሬሽኖች በማሰባሰብ በማደራጀት ዘመናዊ አሰራርና ቀልጣፋ አመራር እንዲኖራቸው በማድረግ ምርታማነታቸውም እንዳይቀንስ እንዲያውም እንዲጨምር በማድረግ ቆራጥ አመራር ነበረ በጊዜው የሰጡት። አቶ ተስፋዬ አብዛኛውን የስራ ዘመናቸውን ያሳለፉት በኢኮኖሚና የፋይናንስ ዘርፍ ነበረ ታዲያ የኢንዱስትሪ ሚኒስትር እና የገንዘብ ሚኒስትር በነበሩበት ዘመን አዳዲስ ፖሊሲዎችን በማፍለቅ አፈጻጸማቸውንም ክትትል በማድረግ ከፍተኛ ለሀገርና ለሕዝብ አገልግሎት አበርክተዋል። በፈረንጅኛ አነጋገር ለመቀላቀል ቢፈቀድልኝ ሀንስ ኦን ማኔጀር የሚባል ነገር አለ አይደል? የዚህ አይነት ነበሩ እና በተሰማሩባቸው ተቋሞችና መስሪያ ቤቶች የሰራተኞቹን ድጋፍ አክብሮትና አድናቆት ያተረፉ የህዝብ መሪ ነበሩ ለማለት ይቻላል፣ በአጠቃላይ አምባሳደር ተስፋዬ ወደ እርሶ እንሻገር። በኮሎኔል ጎሽ እንደተገለጸ ሁሉ እርሶም ቅርብ የስራም የህይወት አጋጣሚዎች የነበረውት ይመስለኛል፣ አቶ ተስፋዬ ዲንቃ ጋርና ተመሳሳይ ጥያቄ ነው ለእርሶ አቶ ተስፋዬ ዲንቃ ማን ነበሩ? እርሶስ እንዴት ያስታውሷቸዋል? በእርሶ የህይወት ገጠመኞች ምን አይነት ሰው እንደነበሩ ያስታውሳሉ? በመጀመሪያ ጤና ይስጥልኝ አቶ አዲሱ አበበ፣ አክብሮቴን እገልጻለሁ አቶ አሉላ፣ እንደዚሁም አንተም ያለኝን በቅርብ ስለማውቀው ወዳጅ ጠቅላይ ሚኒስትር ተስፋዬ ዲንቃ እንዳወጋ ኢትዮጵያን ከልቡ ከሚወዳትና አስተዋጽኦ ከጎላው ሚኒስትር ጎሽ ወልዴና ከተወዳጅ ልጁ ፀጋ አምላክ ጋራ መቅረቤንም ወድጀዋለሁ። ጠቅላይ ሚኒስትር ተስፋዬ ዲንቃ ሀገራቸውን ያገለገሉት በእውቀት በጥናትና በምርምር በአትኩረት ላይ በመመርኮዝ የሚወደድና የሚፈለገውን ብቻ በማድረግና በመሽኮትኮት ሳይሆን በድፍረትና በጨዋነት ትክክለኛና የማይወደደውንም ለስልጣንና ለመሪ በመንገድ ነበር። በጨዋነት በአርምሞና በትዕግስት የሚፈልጉትን ነገር ከማለትና ለኢትዮጵያ የሚጠቅመውን ነገር ለማስረዳት በምንም መንገድ ተሰናክለው የማይቀሩ አዋቂ ሰው ነበሩ። ከአድር ባይነትና ከማስመሰል የጸዱ ጥልቅ ባለሙያ ናቸው። በለሆሳስ የሚናገሩት ጨዋና ቁም ነገረኛው ተስፋዬ ዲንቃ በኢትዮጵያ አንድነት ላይ አቋማቸው አይበገሬ ነው። ተስፋዬ ዲንቃ ግማሽ ሚሊዮን ይጠጋ የነበረውን የኢትዮጵያ የመከላከያ ሰራዊት በስተ መጨረሻ አመራሩ በብዙ መቶ ሺ ለመጨመር ሲቃጣና በጣም ሲገፋበት ከጠቅላይ ሚኒስትር ፍቅረ ስላሴ ና ሌሎችም ጋር በማህበር የኢትዮጵያን ኢኮኖሚ የሚደፍቅና እድገትን የሚከትር መሆኑን በማስረዳት ትልሙን አልቀበል በማለት የሚጋተሩ ሰው ነበሩ። በዚህም ጉዳይ በእሳቸው ላይ ከፍተኛ ቅሬታ እና ፍቅረ ስላሴም ከስልጣን እስከ መወገድ የደረሰባቸው ቢሆንም ተስፋዬ ድንቃ ለሀገራቸው የሚያስቡትን ከማድረግ ወደ ኋላ አይሉ። በዓለም መድረግም በኢትዮጵያ አንድነት ለመጣ ነገር አይበገሬ ናቸው። ተስፋዬ ድንቃ ጠቅላይ ሚኒስትር የሶሻሊዝም ትልም ባለማዋጣቱ በግላስኖስ ፖሊሲ የወዛደራዊ ዓለም አቀፋዊነት ማብቃት ከመበሰሩ ቀደም ብሎ የሁኔታውን አለማማር በመመልከት የቅልቅል ኢኮኖሚ ወይንም ዲሞክራሲያዊ ሶሻሊዝም ፈለግ ኢትዮጵያ የግድ መከተል እንደሚያስፈልጋት በድፍረት ያቀረቡ ሰው ናቸው። በዚህም ብዙ ውርጅብኝ እና የሀሳብ ጭፍጨፋ ከሀሳብ ኢኮኖሚስት ቢደርስባቸውም በምንም መንገድ የሚበገሩ ሰው ስላልሆነ ለኢትዮጵያ የሚበጀውን ነገር ለማድረግ ወደኋላ ያላሉ ኢትዮጵያዊ ናቸው። እንደዚሁም ፍራንኮ ቫሉታ ወይንም ፋሚሊ ሜንቴናንስ ትራንስፈር ይባል የነበረው አለምንም ምክንያት፣ ጠቃሚ ምክንያት ሳይኖረው እንዲቆም ተደርጎ በአንድ ወቅት ላይ ከዘመድ እርዳታ የሚያገኘው ማህበረሰብ መጎዳቱን ሲመለከቱ ምንም እንኳን የማይወደድ ቢሆን አመራርን በመጋፈጥ አስፈላጊውን እና ለሕዝብ ጠቃሚው ነገር እንዲደረግ ግፊታቸውን ቀጠሉ። የጠቀስኩትን ለመጥቀስ የፈለግኩበት ምክንያት አመራር የሚወደውን ነገር ብቻ የሚያደርጉ ሳይሆን ለሕዝብ ይጠቅማል የሚባለውን ነገር በሙሉ ገፍተው የሚያደርጉና የሚወደድ ብቻ ሳይሆን የማይወደደውንም ነገር የሚያደርጉ መሆናቸውን ለመግለጽ ነው። በፋይናንስ ኢንዱስትሪ ውጪ ጉዳይ የባንክ አገልግሎት አመራር፣ በብሔራዊ ሀብት ልማት እና የሰላምም ድርድር ስር ተስፋዬ ከፍተኛ ባለስልጣንና መሪም በመሆን ያስተዋጽኦ አሻራቸው እጅግ ደማቅ ነው። ለአገልግሎታቸው እና ክቡርነታቸው ከፍተኛ ሰላምታ ነው የምሰጠው። የሚከተሏቸው አዳዲሶችን ለማዘጋጀት ጥናትና ምርምርን ለማበልጸግ ተስፋዬ ድንቃ ያደርጉት ያልነበረ ጉዳይ የለም። ጠጋ አምላክ አንተ ያልኩ ነው የማወራህ። ስለተገናኘን ስላየው፣ አንተ ደግሞ እንዴት ነው ተስፋዬ ድንቃን እንዳባት በተለይ ቤተሰብ ውስጥ ያላቸውን ባህሪ ከእናንተ ከልጆቻቸው ከባለቤታቸው እንዴት ትገመግማቸዋለህ? በቅርቡ ከዚህ ዓለም በሞት ስለተለዩት ስለ ቀድሞው ጠቅላይ ሚኒስትር አቶ ተስፋዬ ዲንቃ ከሶስት እንግዶቻችን ጋር የጀመርነው ውይይት አልተቋጨም። በሁለተኛው አጋማሽ እንመለሳለን። አሁን ወደ አዲስ አበባዊ የራዲዮ መጽሔት ወጎች ማሳያ መስኮት ነው ዞር የምንለው። ከሁለት ሰዓት በፊት ከቤት ከስራ ወጣ ሁል ጊዜ ሁለት ሰዓት ሁለት ሰዓት ተኩል ነው ቤት የሚገቡት። ቤት መግባት ብቻ አይደለም ቤት እራሱ ከመቶ ፋይል ጉዳዮች በላይ ነው በፋይል ቤት የሚሄድላቸው። ጠዋት ለስራ ጉዳይ ፈልገውኝ ሰውሄድ በወንበራቸው ላይ ሳገኛቸው የጥበቃውን ሰው ሲጠይቀው እንዲቁጭ ብሎ ያደሩት ነው ያለኝ። እሳቸው በመጀመሪያ ደረጃ መንገዱ ሁሉ ስራ ነው ለሳቸው። በመንገድ ላይ ሲዘዋወሩ ሁሉ ያዩት ነገር ሁሉ ማስታወሻ ተይዞ ለየ የሚመለከተው አካል ይተላለፋል። ሌት ተቀን በመስራት ሀገር ያዘመኑ ለትውልድ አርአያ ምሳሌ የሚሆኑ በእውቀት፣ በስራ ልምድ፣ በእምነት የዳበሩ፣ በሀገር ፍቅር ስሜት ሀገር ያስከበሩ፣ ትናንት ከዚያም በፊት እነማን ነበሩ? ብሎ ለሚጠይቅ ማወቅ ለፈለገ፣ ዛሬ አንዱን እናቅርብ። ሌላም አለ ነገ። ባለፉት ሁለት ተከታታይ ፕሮግራሞቼ አንጋፋው ጋዜጠኛ ከበደ አኒሳ ከቀዳማዊ ኃይለ ስላሴ መንግስት ባለስልጣናት መካከል ጠቅላይ ሚኒስትር አክሊሉ ሀብተ ወልድን እና ከንቲባውን ዶክተር ኃይለ ጊዮርጊስ ወርቅነህን በመልካም ስራቸው አንስቶ ነበር። በእርግጥም ሌሎች ብዙዎችም ነበሩ። ከከበደ ጋር ያደረግነው ውይይት ወርቃማ ድምፁን ጨምሮ በብዙዎች ዘንድ የተወደደ ሆነዋል። እንደውም እናገኘውም ያለኝም ሰዎች ነበሩ። ድሮ ድሮ የውጭ አገር መሪዎች ኢትዮጵያን ሲጎበኙ መጀመሪያ አዲስ አበባ ማዘጋጃ ቤት ሄደው የከተማዋን ቁልፍ ከከንቲባው እጅ ይረከቡ ነበር። የተዘጋጀለዎትን የጉብኝት ፕሮግራምና እርስዎም የፈለጉትን መምረጥና ማካሄድ ይችላሉ ለማለት ነበር እና ታዲያ ጨዋታን ጨዋታ ያነሰዋል ና የአሜሪካው ፕሬዝደንት ኦባማ ባለፈው ሁለት ሺ ዘጠኝ ዓመተ ምረት እንደ ፈረንጆቹ አቆጣጠር ማለት ነው፣ በዲሞክራሲያዊ ምርጫ የታወቀችውን ጋናን ጎብኝተው ነበር። ፕሬዝደንት ኦባማ ጋናን ለመጎብኘት ከተማይቱ አክራ ማዘጋጃ ቤት እንደ ተገኙ የአገሪቱ መሪ ጆን አታሚልስ የከተማይቱን ቁልፍ ሲያስረክቧቸው ክቡር ፕሬዝደንት አክራን በጥሩ ሁኔታ መጎብኘት ይችላሉ። ዳሩ ግን የከተማውን የትራፊክ ፍሰት ማስተጓጎል የለበትም ጉብኝቶ ነበር ያሏቸው። ይህም የሀገር መሪዎች ለዜጎቻቸው ያላቸውን አክብሮት ያረጋግጣል። የዛሬው መስኮቴ የተከፈተው ሶስተኛውን መንግስት እያስተናገደ ከሚገኘው እንደ ዙፋን ከተዘረጋው ከአዲስ አበባ ማዘጋጃ ቤት ከቀድሞው ከንቲባ ዶክተር ኃይለ ጊዮርጊስ ወርቅነህ ቢሮ ነው። እዛ ቢሮ ውስጥ ቆም ብዬ ከአሮጌው ፖስታ ቤት ጀምሬ የቴዎድሮስ አደባባይን እዬ አዲሱን ፖስታ ቤት እዬ መስቀለኛውን መንገድ ብሔራዊ ባንክ ይዤ ብሔራዊ ቲያትሬን ይዤ ለገሀር ከመድረሴ በፊት ባለው መስቀለኛ መንገድ ላይ ቆም ብዬ የተሰሩትን የመንገድ ስራዎች ቃኘሁና አንድ እንግዳ ጋበዝኩ። በወቅቱ የነበሩ አቶ ጋሻው ገብረ አምላክ ክቡር ዶክተር አሊጎሌስ ወርቅነህ ለአንድ አምስት ዓመት ያህል አብራቸው ስለነበርኩ በደንብ ነው የማውቃቸው። እንደተባለውም፣ በእርግጥ ዶክተር አሪጎሪስ በጣም የስራ ሰው፣ ጠንካራ ሰው የነበሩ ረፍት የሌላቸው ሰው ነበሩ እና በዚህ ምክንያት ከ1961 ዓ ም ጀምረው እስከ 1966 ዓ ም አብዮቱ እስከ ፈነዳበት ሰዓት ድረስ በከንቲባነት ሰርተዋል። በ1966 አብዮት ሲፈነዳ ብዙ ችግሮች ነበሩ። የሰራተኛው መደብ ያው በአለቆቹ ላይ ሰልፍ በመውጣት ከስራ እንዲነሱ በመጠየቅ ብዙ ውንት ስለነበረ እሳቸውም በዚያ ምክንያት ከስልጣን ሊወርዱ ይችለዋል ያ ማለት በ1966 አመት ሚያዚያ ሶስት ቀን ነው የጥለት ሀሙስ እለት ከምሽቱ በሁለት ሰዓት ዜና በተሰራጨው ላይ ክቡር ዶክተር ኃይለጊዮርጊስ ወርቅነህ በዛሬው ቀን ወርደዋል። ቸርቸር ጎዳናን፣ የቄራ መንገዶችን እና የብሔራዊ ቲያትር አደባባዮችን በመስራት ትልቅ ስራ የሰሩ ተብለው ተመስግነው ከወረሩስ ባለስልጣን አንዱ ውስጣቸው ናቸው የተባለው መንገዶች በዚያን ጊዜ የተሰሩ ናቸው። ሌሎች ብዙ ስራዎች ነበሩ። አሁን ግን ጊዜ ሊያጥር ይችላል። ያንን ስራ ቄራውን መንገድ ንበለው የብሔራዊ ቲያትርን አደባባይ መብራቶቹ ሲተከሉ የመጀመሪያው እሱ ነው። የቸርቸ ጎዳናም እንደዚያው ነው፣ እና ያንን ስራ እንደሰሩ ነው እንዲያው ከስልጣን የወረዱት። ከስልጣን ከመውረዳቸው በፊት እንግዲህ ምናልባት የዚህ ስልሳ ስድስቱ አብዮት ንቅናቄ ነበር እሳቸው እያሉ፣ ያንን ወደኋላ መለስ ብሎ ማስታወስ ይቻላል። አዎ እንዲያውም ዋናው ከስልጣን የመውረዱ ምክንያት እሱ ነው። ምንድን ነው የአዲስ አበባ ማዘጋቢ ሰራተኞች ለአንድ አስራ ስምንት ቀን ያህል ስራ ቆሙ ነበረ። በዚያ ምክንያት የከተማው ሁሉ በቆሻሻ በጣም ተበላሽቶ ነበረ። ያ በመበላሽቱ እንደገና የጥለት ሐሙስ ለት የአዲስ አበባ ማዘጋጃ ቤት፣ የምድር ባቡር፣ የአንበሳ አውቶቡስ እና እንዲሁም የተለያዩ የአየር መንገድ ሰራተኞች ትልቅ ሰልፍ ተደረገ በአዲስ አበባ ከተማ እና ዋና ዋንዱም ከንቲባ ይወረዱ የሚል ነው። በዚያኑ ምሽት ነው ከንቲባው ስልጣን ኖሮት እና ያ የአብዮት ንቅናቄ ነው እሳቸው ለመውረድ ምክንያት የሆናቸው። በየመስሪያ ቤቱ የሚጠየቅ ጥያቄ ነው። የክፍለ ሀገር እንደራሴዎች ከክፍለ ሀገር ለቀው ዳርሰባ መጥተዋል። ጠቅላይ ሚኒስቴሩም ሚኒስቴሮቹም ስልጣን ለቀዋል። በዚያን ጊዜ የካቲት ሀያ አንድ ቀን ያው ሚኒስቴሮቹ ለቀዋል ስልጣን የተወሰኑት ያው እንትን ብለው ከዚያ በኋላ ነው እሳቸው የወረዱት እና አጠቃላይ ንቅናቄ ሆነው ምንም መነሻ ይሄ ነው ማለት ይከብዳል አሁን ምክንያቱም በጠቅላላ በጠቅላላ በሳቸው ላይ ብቻ ሳይሆን የክፍል አለቃቸውን ጭምር ነው ሰራተኛው ከስራ እንዲባረር ያደረገው በዚያን ጊዜ ንቅናቄው ማለት ነው። የበታች ሰራተኛ የበላውን ሁሉም የበላው ሁሉ ትልቅ ሹሜ ነኝ የሚል ሰው ሁሉ ነው። ከዚያ ከስራ ቦታ የተነሳ የነበረው እና አጠቃላይ ዶክተር አሌግሮ ሲንስ ፈጽመዋል፣ በድለዋል ብቻ ሳይሆን የንቅ ነጨው ባህሪ ነው ክቡር ከንቲባኑ ከስልጣን እንዲወር ያደረጋቸው ብዬ ነው መገመተው። አቶ ጋሻው ገብረ አምላክ እስኪ እንደው በመጨረሻ ላይ የሆነውን ያጫውቱን። እርሳቸው ከስልጣን እንደወረዱ እና በምትካቸው ክቡር አቶ ሞልጅ ታስነጂ ወርጊስ የሚባሉት ምክትል ከንቲባ የነበሩ በተጠባባቂ ከንቲባነት እንዲሰሩ እንደሚሰሩ ዶክተር ሃሪ ፖሊስ ግን ለሰሩት ስራ ተመስግነው ነው የወረዱት። ስርዓቱ ጨርሶ አልጠፋም። ዚያን ጊዜ ጃንሆይ ንጉሱም ስለነበሩ እሳቸውን ጨርሶ ወንጅሎ ማውረድም የሚያስምልን ምክንያት አልነበረም። እና ያንን በማሰብ መሰለኝ እሳቸውን የሰሩትን ስራ በመጥቀስና በማመስገን ስልጣን ይወረዱት። ጠሯቸው፣ አነጋገሯቸው ማለት ነው? አዎ ጠሯቸው። እኔ እንዲያውም ነበርኩ ራሴ አስራ አንድ ሰዓት ገደማ ላይ ነው ከቤታቸው ጠርታቸው አሞስ ጠ ሞስ ለት በአስራ አንድ ሰዓት ምክንያቱም ሰልፉ ሮዴ ከአስር ሰዓት በኋላ ቆሟል። ቤተ መንግስት ሄደን ከምሽቱ ለሁለት ሰዓት ሩብ ጉዳይ ነው ከዚ ያወጣ ነው። ብዙ ጊዜ ዶክተር አሊ ጎርጊስ በመኪናው ላይ ሬዲዮ አለ። ሁለት ሰዓት ላይ ሁልጊዜ ዜና ይከፍታለሁ። ዜናውን እንዳለቀ ይዘጋል። ያን ቀን ግን ዜናውን ሁለት ሰዓት ሲሞላ ልክ ስከፍት ተወው ነው ያሉኝ። ለካ ቤተ መንግስት ውስጥ ያው የእሳቸው መሻር የአንድ ሰዓት የሚነገርበት ሰዓት ስለነበረ ያው ደስ አለ። እኔም እንሰማ አልፈለጉም። በማግስቱ ነው የነገሩኝ፣ ራሳቸው በማግስቱ ጠዋት ቅዳሜ ቀን ሄጄ ነው የነገሩኝ። መንገዱ ሁሉ ስራ ነው ብለዋል አቶ ጋሻው ገብረ አምላክ። ያንን ደግሞ በሌላ ጊዜ ተመልሰን ብንጨዋወተው። አበቃሁ። ንጉሴ እናመሰግናለን

ድምፃዊና የእግር ኳስ ተጫዋች የነበረ ነው። ዛሬ አዲሱ የነበረ የነበሩ ማለት አብዝተናል። ልክ ነው። ዘላለም ተሾመ ታዋቂ እግር ኳስ ተጫዋች ቀደም ብሎ ኢትዮጵያ ውስጥ ከብሔራዊ ቡድን ጀምሮ ለክለቦች የተጫወተ እዚህ ሀገር ደግሞ ከሃያ ዓመታት በላይ በተለይ አትላንታ ውስጥ ለአትላንታ ቡድን በዚህ በሰሜን አሜሪካ ኢትዮጵያውያን ስፖርት ፌዴሬሽን ውስጥ የሚጫወት ልጅ መጨረሻ ላይ ላለፉት አንድ ሁለት ዓመታት እዚህ ወደ ዋሽንግተን መጥቶ ቨርጂኒያ እየኖረ ሕመም አደረበት። እኔ አንድ ቀን ነው ታሞ ያገኘሁት፣ ሌላ ድል አላገኘውም። በጣም የማውቀው ልጅ ነው እና በጣም ደግሞ ጥሩ ሰው። የእግር ኳስን ጎላ አድርገን አሰማን እንጂ መግቢያ የተንደረድርንባትን ጨምሮ በርከት ያሉ ዜማዎችም ተጫውተዋል። ድምፃዊና እግር ኳስ ተጫዋች ብዙ አናውቅም፣ ብዙ አናውቅም። አሁን ዘላለም ግን በስፖርቱ በጣም ብዙ ቆይቷል። ሙዚቃ ይወዳል። ጥሩ ሕይወት የነበረው ሰዎች በፍቅርና በሰላም እንዲኖሩ ትልቅ ተልእኮ ያለው ልጅ ነበረ። እቅድም ነበረው የጥንት ሰዎችን፣ ተጫዋቾችን ሰብስቦ አንድ ላይ ለማገናኘት ና የሚገርም ነው። ተልእኮ ያለው ብትል መልሶ ልማድ ወይም የውስጥ ፍቃድን ብለው በድምፃዊነቱ እና በእግር ኳስ ሁለቱም ሰዎችን የሚያሰባስቡ ወደ መልካም ነገር የሚያመጡ ናቸው ና በሁለቱም መሰማራቱ ያን የሚተርክ ይመስለኛል። አዲሱ እንግዲህ ማስታወስ ነው ና ህይወትና ስራውን በአጭሩ ደግሞ እስኪ ዘላለም ተሾመ ማን ነው? እንዴት ይታወሳለን? መለስ ብለን እንመልከት። ልክ ነው ቅርብ የሆኑ አንድ ሶስት አራት ጓደኞቹን ባጭሩ ላዋይቻለሁ ራሳቸውን እያስተዋወቁ ነው የሚገልጡልን ስቤ ስልጣን ገብረት ይባላል ዘላለምን ኢትዮጵያ እያላቀዋለው ነገር ግን በጣም እውቀታችን ኬንያ በስደት ነው አብረን ነበር በጣም አዛኝና በጣም ለሰው ቀና የሚያስብ ነው። ውስጡ በጣም ንጹህ ነው። ለማስታረቅ የሚሞክር ነው። በሙያ ይሰራ ነበር። ምን ያህል ትታወቁ ነበር? አቶ ስልጣን ሀያ አራት አመት እውቀት አለ። የተለያየም ሴት ብንኖር ሁሌ እንደዋወላለን። በህመሙ ወቅት ትገናኙ ነበር? የጠየቁት ነበር። በሽታውም ከማወቁ አንድ ሳምንት በፊት አብሮ ነበር፣ ቤቴ ነበር። ሳምንት በሞላ ጊዜ ውስጥ ቴክስ አደረገኝ፣ ሆስፒታል ተኝቻለሁ የሚል ነበረ። ከሰራ በቀጥታ ወደ እሱ ጋር የሄድኩኝ ወዲያው እንደዚህ ሆኗል የሚል ነገር ሲነግረኝ ማመን አቃተኝ። የታሰበው እንግዲህ ነገር ለመጀመር ነበር። አካሄዱ ሲሄድም ጠንካራ ነበር ግን እንደሆነ እንዳሰብነው አልሆነም። ትንሽ አፋጠነበት። አትላንታ ያሉት ጓደኞቹ በጣም ሞራል የሚሰጥ ነገር ነው ያደረጉት፣ ተብላልተው ጠይቀውታል። ሀያ አንድ ዓመት አካባቢ እዛ አካባቢ ነበር የነበረውና ግን እዚህ መጥቶ በጣም የሚያስደስት ነገር ነው ያደረገው። ከወጣቶቹ ጋር እዚህ አካባቢ ዲሲ ከሚጫወቱት ስፖርተኞች ጋር፣ ከእግር ኳስ ተጫዋቾች ጋር በጣም ቅርበት ነበረው። ልጆቹም በጣም ያከብሩት ነበር። ብዙ ጊዜ ቀና ነው ልጁ። ሀሳቡ ሁሌ የሚናገረው ቀና ነገር ስለሆነ ሶስት ዓመት እንኳን ያዩት ፈረንጆች ከሀያ ዓመት በላይ የሚያውቁት አይነት ነገር መሆኑ የታየው ሆስፒታልም ላይ ብናየው የሚጠይቀው ብዛቱ በጣም እስከሚገረም ድረስ ስሜ መረት ላምሮ ይባላል። ዘላለም ተሾመን አብራ አንድ አካባቢ ላይ ያደገው ለአርባ ዓመት ያክል አውቀዋለሁኝ ጥሩና በጣም ታታሪ ስፖርተኛ፣ ተመልካቹን አክባሪ ጨዋ ልጅ ነው። ሰዎች ሲሞቱ ወይም አነገት ያጋጠማቸው ስለ እነሱ ጥሩ ነገር እናገራለን። የዘላለም ግን ከዛ የተለየ ነው። ከልጅነት ጀምሮ ባህሪው የማይለወጥና በጣም ጨዋ ሰው ትንሽ ልጅ አሁን ደግሞ እዚህ አካባቢ ከመጣ በኋላ መጀመሪያ የሚኖረው ለረዥም ጊዜ አስራልቻ ነበር። እዚህ አካባቢ ሶስት አመት ነው የቆየው ኮሚኒቲ አካባቢ የሚፈጠሩ ችግሮችን እንደ ሽማግሌ ሆኖ በማስታረቅ ለሰው ፍቅር በመስጠት ዘላለም ምንድን ነው በአጠቃላይ አንድ ሰው እንደዚህ አጠፋ ብለህ ብትነግረው የምን አረገታለህ። ወንድማችን በጣም የሚገርም የተለየ ተፈጥሮ ያለው ከብዙ ሰዎች ባህር የሰው ልጅ በጣም አክብሮ የሚያይና ለሁሉ ሰው እኩል ፍቅር የሚሰጥ ጓደኞች መሀል ሰላም እንዲመጣ የሚያደርግ ነው። ይህንንም በተግባር አሳይቶ እንደውም እዚህ አካባቢ ያሉ ሰዎች ምናሉ የማያውቁ ሰዎች አናውቀው ነበር፣ በስፖርት ብቻ ነው የምናውቀውም። በዚህ ሶስት አመት ግን እንኳን አወቅ ነው እንደዚህ አይነት ፍቅር ሰጥቶን ሄደ። ብዙ ፍቅር ነው ውስጣችን ዘርቶባቸው ሄደው። እኔ እንኳን ከልጅነት አውቀዋለሁ። ኮሚኒቲው ራሱ ለዘላለም የስራውን ዋጋ ከፍሎታል። በእውነት ሰው ይታመማል፣ ያልፋል። የእግዚአብሔር እጃ ያለ ነገር ነው። ነገር ግን በታመመባት ወር ከአስራ አምስት ቀን ውስጥ ያየነው ፍቅር ሙር ስሜት የነካው ስድስቱንም ሳምንት ስፖርተኞች ከተለያየ ስቴት እየመጡ በተራ እያስታመሙ እዚህ አካባቢ ያለው ኮሚኒቲ አንዱ እግሩን ያሻል፣ አንዱ ጠበላ ያመጣል። ፍቅራቸውን ዘላለም እየሄደብን መሆኑ ስላወቅን ሽሚያ ነበር የተያዘው እና በእውነት በኮሚኒቲውም ኮርቻ ያለው ዘላለም ግን እንዴት አይነት ፍቅር ሰጥቶ እንደሄደ፣ ስለሞተ የሚወራለት ሰው አደለም። በጣም ነው ማመሰግነው በተሰጠኝ ድል እግዚአብሔር አክብራችሁ እናንተ ወልዴ ወልደ አማኑኤልና ሲራክ ገብረ መድን ወይም ሴኮም ዘላለምን ያስታውሳሉ። በነገራችን ላይ ሰፋ አድርገን ያወያየነውን አጠር አድርገን ማቅረባችን ከሰዓት አኳያ በመሆኑ አድማጭ በተለይም እንግዶቻችን እንደምትረዱልን ተስፋ እናደርጋለን። ወልደ ይቀጥላል። ለምን የማውቀው አዲስ አበባ ነው ለረጅም ጊዜ ነው ማቀው አንበሳ አብረን ነበረ ኳስ የምንጫወተው እሱ ከሀገር ከወጣ በኋላ ከሶስት ወር በኋላ ጊዜ ኔቱ በራሴ ጉዳይ ኬንያ ሄድኩኝ ናይሮቢ አንድ አልጋ ላይ ነበረ ምንጠኛው ዘላለም ለእኔ ጓደኛ ብቻ አልነበረም ወንድሜም ነበረ የሚያሳዝነው ነገር ዘላለም ሞቶ ስለ ዘላለም ማውራቴ በጣም ይገርመኛል ትራክ እንዴት ነው አንተስ ምን ያህል ነው ከዘላለም ጋር ቅርበታችሁ ትውውቃችሁ እንዴት ነው እኔ በሚጫወትበት ጊዜ እሱ ጥቁር አንበሳ ሰዓት ይጫወት ነበር። ከዛ ለአትላንታ መጫወት ከጀመረ በኋላ ነው እኔ ዘሌን ማውቀው፣ እዚህ ከመጣ በኋላ ነው የዛሬ ሶስት ዓመት እኛ ቲም ጆይን ካደረገ በኋላ ነው ዘሌን ማውቀው። ከዛ ጊዜ ጀምሮ አንድ ቀን ተለያይተን አናውቅም። የእኛ ቲም የምትለው ሲራክ የትኛው? ዋሽንግተን ዲሲ ስታር ቲም ማለት ነው። ለዋሽንግተን ዲሲ ተጫወቷል እንደ ዘላለም? ዘላለም ወደ ዋሽንግተን ዲሲ ስታር ቲም አልተጫወተም፣ ግን በአባልነት ሁድ ሁድም የምንጫወተው የዲሲ ስታር ቲም ነው የምንለው፣ የትልልቆቹ ማለት ነው። ለአትላንታ ነበር። በዛ ነው ማውቀው ራሴ ብዬ ነው አዎ ትክክል ነው። እና ግን ቲማችን ውስጥ መጥቶ ጆይን አደረገ ማለት ነው። እሺ፣ በሜምበርም ያው እሑድ እሑድ የምንጫወተው ቲም እዛ ላይ ዘሌን ማወቅ የጀመርኩ አትላንታ በሚጫወቱበት ጊዜ በባላ በባላጋራነት የምንተዋወቀው ዲሲና አትላንታ ሁልጊዜ ራይቫልንና ጠላቶች ናችሁ፣ ባላንጣዎች ጋር ስለምንተዋወቅ፣ ለዋንጫ ደርሳችሁ የምትፋለሙ ቡድኖች። አዎ ታውቀዋለህ። አንድ ጊዜ ከአንተ በላይ የሚያቅሰው የለም ስለ ፌዴሬሽናችን። እና አንድ ቀን ተላይታ ና መጣ ጀመሩ። ሶስት ዓመት የዘላለም ወንድሜ ነው የሚመስለኝ። በቃ ወልዴ፣ እንደው ህመሙ እንዴት ነበረ? በህመሙ ጊዜ የነበረበት ሁኔታ ምን ይመስላል? እስቲ በቅርብ እዚሁ ስለምታውቀው ትነ ብትገልጥልን ህመሙ ለሁላችንም እንግዳ ነገር ነው። ረጅም ጊዜ የደበቀን መስለኝ እንጂ በአንድ ጊዜ እንደዚህ ደርሶ በአንድ ወር ጊዜ ውስጥ ዘላለምን እናተዋለን አለም ብዬ በፍጹም አስቤ አላውቅም። አዲስ አበባ ሄዶ ነበረ። አዲስ አበባ ሄዶ ከመጣ በኋላ ነው ሆዴን ማለት የጀመረው። ወደ በኋላ አካባቢ ግን ምግብ ሁሉ መብላት ያክተው ጀመረ። ምግብ መምረጥ ጀመረ። በአንድ አጋጣሚ በጣም ሲሪየስ የሆነበት ክሊኒክ ሄዶ ክሊኒክ ምንም ነገር ሳይሉት ሲቀሩ ጆርጅ ደብሊው ዋሽንግተን በዩኒቨርሲቲ ሆስፒታል ሄደ። በኤመርጀንሲ ማለት ነው። ኤመርጀንሲ ሄድ ብለው በድንገተኛ ሄድ ጸሎንት እንዳገኛለ ብለውት እዛ ተነስቶ ሄደ። እዛ ተነስቶ ሄደ አልሰማሁም መሄዱት ከሄደ በኋላ ነው ሄዶ ጋማን ለብሶ አልጋ ላይ ተኝቶ ፎቶግራፍ ተነስቶ ቴክስት አረገት። ቲውመር ነው ምናምን ብለውት እጢ። የምን እጢ ነበር? ምኑ ላይ ነበር? ሊቨሩ ላይ ነው። ፓንክሬያቲክ ነው ነገሩ ግን ወደ ሊቨሩ ስፕሬድ አድርጓልና ቲውመር ምናምን ብለውታል። ወደ ጉበቱ ሄዷል። ጸልይ ምናምን ብሎ ጻፈል። ስለምንወደው ይሞታል ብለን አላሰብንም። ሁላችንም ደንግጠናል። ግን እንደዚህ ደግሞ በአጭር ጊዜ ውስጥ ይዞት ይሞታል ብለን አንድም ቀጥር ብለን አናውቅም። ማንኛችንም ከማን ጋር ነበረ በቅርብ የሚረዳው ቤተሰብ ማጠገቡ ነበረ። ከታመመ በኋላ እኛ ነው አጠገቡ ያለ ነው አሳሪ ያለ ወንድሞቹ፣ ወንድሙና እህቱ ከራሱ ጋር መጥተው ነበረ። ትዳር ይዞ ነበረ ከረጅም ጊዜ በፊት አጋጣሚ አልሰራም። ኢትዮጵያ መመለስ ነበረባት። ኢትዮጵያ ለማዘሰች አንድ ልጅ ወልዶ ነው ይዛ ሄደችው። ልጅ አለው፣ አንድ ልጅ አለችው። አስራ አንድ አመት ልጅ አለችው ለዘላለም ተሾመ ቤተሰብ ወዳጅ ዘመድ መጽናናትን እንመኛለን፣ መጽናናትን እንመኛለን። እንደ ሌሎች ሁሉ ትቶት ባለፈው ከሰዎች ጋር በነበረው ግንኙነት ይታወሳል። ወዳጅ ጓደኞቹ ያነጋገርካቸውም ይህንኑ ነው ያረጋገጡት። ትክክል አዲሱ። በዚሁ ሳና በቃ ታዲያ፣ ዛሬ የበዛውን የትውስታ ዝግጅታችን ሌላ ታላቅ ሰው አስተዋውቀናል። ቅድሞ ወደ ጀመርነው ሌላ የትውስታ ዝግጅት እንመለስ። መልካም በቅርቡ በሰባ ሰባት ዓመታቸው ከዚህ ዓለም በሞት የተለዩትን ለአጭር ጊዜ ያገለገሉበትን የጠቅላይ ሚኒስትርነት ጨምሮ በተለያዩ ከፍተኛ የመንግሥት ሥልጣንና ኃላፊነቶች የሰሩትን አቶ ተስፋዬ ድንቃን ሕይወትና ሥራ ወደምንቃኝበት ተወያዮቹ ቀደም ሲል እንዳስተዋወቅ ነው። ሁለቱ የቅርብ የሥራ አጋሮች ናቸው። የቀድሞው የኢትዮጵያ ውጭ ጉዳይ ሚኒስትር ኮሎኔል ጎሹ ወልዴና በጣሊያን የኢትዮጵያ አምባሳደር ተስፋዬ አብዲ ናቸው። የረዥም ዘመን የቅርብ ወዳጆቻቸው ጭምር ናቸው እንደገለጥ ነው። እንዲሁም ከልጆቻቸው አራት ልጆች አሏቸው። ሶስተኛውን ልጃቸውን አቶ ጸጋ አምላክ ተስፋዬ ዲንቃንም ጋብዘናል። ተመልሰዋል። ልባት ካደረግንበት እንነሳለን። ጸጋ አምላክ፣ አንተ ያልኩነው ማወራ ስለተገናኘን ስላየው አንተ ደግሞ እንዴት ነው? ተስፋዬ ድንቃን እንደ አባት በተለይ ቤተሰብ ውስጥ ያላቸውን ባህሪ ከእናንተ ከልጆቻቸው ከባለቤታቸው ከሌላውም ሁሉ እንደ አባት እንዴት ትገመግማቸዋለህ? በስራው ዓለም የምታስታውሰው አንዳንድ ታሪክም ካለ ልትገልጽልን ትችላለህ? እሺ፣ ጸጋ አምላክ ተስፋዬ ድንቃ ነኝ። እኔ ልጃቸው ነኝ። አራት ልጆች አሏቸው። እንግዲህ እና እኔ ሶስተኛው ነኝ ከአራቱ እና እኔ አባቴን የማስታውሰው የማስታውሳቸው በጣም ቤተሰባቸውን በጣም የሚወዱ ሰው ነበሩ። ማቋረጥ አይሆንብኝ በሕይወት በነበሩ ጊዜ አንቱ ነው የምትላቸው? በሕይወት የነበሩ ጊዜ አንቱ አለልም ነበር ቤት ውስጥ እንደዛ አይነት አልነበርም የምንለው። ግን አሁን ሳስባቸው፣ እንደዚህ ስናወራ ሁሉ ምን ምን እንዳደረጉ እኔ አንቱ ማለት እፈልጋለሁ። በጣም ጥሩ ነው። በጣም ድንቅ አገላለጥ ነው። እኔ እንኳ እንደው ልጅነትህን እንዳያርቅብህ የሳቸው ነው አባትነት እንዳያርቅ ብዬ ነበር። አሁን ደግሞ ሁለቱ እንግዶች የተናገሩት ግዙፍ ግዙፍ ታሪካቸው በጣም የሚገርም አገላለጥ ነው። አንቱን ድላቸው አሰኘኝ ነው የሚለው። ድንቅ ነው። ጸጋም ላቀጥል። እሺ፣ እሺ። ስለዚህ ቤተሰባቸውን ባለቤታቸውን፣ በጣም የሚወዱ ትምህርት በጣም የሚወዱ አባት ነበሩ እና እኛ ስናደግ መጽሐፍ እንድናነብ ትምህርታችንን እንድንከተል ከጨዋታ በላይ ትምህርት እንዴት አስፈላጊ እንደሆነ ለራሳችን፣ ለሀገራችን፣ ለሕዝባችን ሁሉ ይህን ሁሉ በጣም የሚመክሩን ነበሩ እና ራሳቸውም ቤት ውስጥ የምናየው ብዙም ስራ ካለ ስራ ሲሰሩ ቤት መጥተው፣ አለበለዚያ ብዙ መጽሐፍ ሲያነቡ ሪሰርች ወረቀት ሲያነቡ እንደዚህ ነው እናስታውሳቸው። ከዚህም በላይ ደግሞ እኛ ልጆች ሆነን መጫወትም ስንፈልግ እንግዲህ ሁሉም ልጅ መጫወት ይፈልጋል። ከእኛ ጋር እየወጡ ኳስ ይጫወቱ ከእኛ ጋር ጊዜ እየወሰዱ የምንሄድበት የምንፈልገው ቦታ ካለም ይዘውን እየሄዱ እንደዚህ ጥሩ ጥሩ ቸርነት የነበራቸው አባት ነበሩ እና ባለቤታቸውንም እናታችንም ያሳዩአቸውን ፍቅር እንደዚህ እያየን አሁን እኛም ራሳችን ባለቤት ስኖረን እሱ አይነት ፍቅር ነው የምናቀርበው እና በጣም በጣም የሚወዱ ነበሩ፣ አገራቸውንም በጣም የሚወዱ እና ጥሩ ጥሩ ነገር እንድትሆን ለሀገሪቱ፣ ለሕዝቡ ሁሉ በጣም የሚፈልጉ አባት ነበሩ እና እሱን ሁሉን እያየን ነው እኛ ያደግነው። ቤት ውስጥ ግን እንደው እንደ አባት ጸጋ አባትና ልጅ ባለው ግንኙነት ከስራ ገብተው ቤት እናንተን እንዴት እንደሚያናግሩ ይቆጡ ነበር ይቆጡ ነበረ? አዎ እንግዲህ መቆጣጥ የሚያስፈልግበት ያስፈልግበት ጊዜ ይቆጣሉ። ግን ብዙ ጊዜ እዛም ሳይደርስ ብዙ በምክር ነበር የሚያሳድጉል። እንደዚህ እንደዚህ ብታረግ እንደዚህ እንደዚህ ይሆናል እና እንደዚህ ብታስብ እንደዚህ ትሆናለህ እያሉ ብዙ ጥሩ ጥሩ ምክር እየሰጠ እኛም እራሳችን ይህንን እያሰብን እና መጥፎ ነገር እንዳናረግ እያሰብን ነው ያደግነው። ስለዚህ ብዙም አይቆጡም ነበር። በጣም የሚጫወቱ እኛን እንዲያው በፍቅር ነው ያሳደጉን። በጓደኝነት ያቀርቧችሁ ነበር እንደ ጓደኛ፣ እንደ ወዳጅ እንደ ወዳጅ ግን እንደ አባት በስነ ስርዓት አሉላም፣ ተከታይ ጥያቄ አለው። እንደ አንድ ጥያቄ ጸጋ፣ ሳትሄድብኝ በኋላም ትመልሳለህ። ምን ይወዱ ነበረ? በምግብ በሙዚቃ የመሳሰለ ምን ልምድ አላቸው? በእኔ በኩል የማውቀው ምግብ ያው ይዘራ፣ ሽሮ፣ ክትፎ ነው ከዛ ደግሞ ያው የዚህ ሀገርም ምግብ ይወዳሉ። አሳ ነው ብዙ የሚወዱት ብዙ ግን የሚጣፍጥ ነገር ሲበሉ አላ የሚጠጡትም ውሃ፣ አምቦ ሃ፣ ሻይ እንደዛ ነው። ከሱ ሌላ በዓለም ውስጥ ምን ምን እንደሚሆን ሁል ጊዜ ማወቅ ስለሚፈልጉ ነው ዜና ነገር ነበር የምንሰማው። ሲያዳምጡ ግሩም ነው። በኋላ እንመልሳለን። አሉላ፣ እንደው ለሁሉም የሚሆን ጥያቄ ስ ወደ አምባሳደር ተስፋዬ አብድና ወደ ኮሎኔል ጎሽ ወልድ የሚሄድ ነው ቀደም ብለው አምባሳደር ተስፋዬ ያነሱት ሁለታቸውም በስራ ተሞክሯችሁ የምታነሱት ምናልባትም የዚህ ፕሮግራም ጠቅላላ መንፈስ አዲሱ መግቢያው ላይ ያስተዋውቅ በሐዘን መደበብ ብቻ ሳይሆን ወቅትና ስራቸውን መዘከርም ጭምር ነው። አንድ ሰው በህይወት ዘመኑ በተለይ እንደ አቶ ተስፋዬ ድንቃ ያለ ሰው በአገር ጉዳይ ላይ እድሜውን ያሳለፈ ሰው የሰራቸውን ስራዎች አክብሮት መስጠት የሚያስፈልገውን ከፍ ማድረጉን ያህል ደግሞ እንደ ሰውም ማየትም ይፈልጋልና ቅድም የተነሳ አንድ ነጥብ የኮረኮረኝ ምናልባትም በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮች ሊያነሱ የሚችሉት ጥያቄ ላስከትል። ከተለመደው የፍልስፍና የሪዮት ዓለም አቅጣጫ ውጭ የሚመጣ ነገር የሚፈራበት ዘመን እንደሆነ ይታወቃል። ወደ ኋላ መልሰን ስናይ በዘመኑ ያልነበር ነው እንኳን የተጻፉትን ስናገላብጥ የአመራር አቅጣጫው ተደፍሮ የሚነገርበት አይደለም እና እሳቸው ደጋግመው ያነሷቸውን በተለይ ወደ መጨረሻው ላይ የተነሱ ጥያቄዎችን ገፍተው የሄዱበትን ሁኔታ አምባሳደር ተስፋዬ አብዲ ገልጠዋል። ማድረግ ይቻል ነበር ወይ በዛ ዘመን? እንደዛ አለ መሰረታዊ ለውጥ በስርዓቱ ላይ ሊያመጣ የሚችል አቅጣጫ እንዴትስ ተቻለ? ከእሳቸው ስብእናና ማንነትም ጋር አያይዘው ኮሎኔል ጎሹም አምባሳደርን ተከትሎ በዚሁ ጥያቄ ላይ አስተያየት ቢሰጡ። በአጋጣሚ እዚህ ፕሮግራም ላይ ሚኒስትር ጎሹ መኖራቸው በጣም ደስ ይለኛል። አቶ ተስፋዬ ድንቃን እኔ እጅግ በጣም በቅርብ አውቃቸዋለሁ። ቤተሰባቸውንም በቅርብ አውቃለሁ። እኚህ ሰው በስደት ርቄ በነበርኩበት ጊዜ ብቻ ሲቀር እሳቸውም አሜሪካን ሀገር ከመጡ በወር ውስጥ ቢያንስ ሶስት አራት የማገኛቸው ሰው ናቸው እና በጣም ከሚያደንቁና ከሚያነሷቸው እና ከሚቀርቧቸው ሰው እና ከሚያከብሯቸው ሰዎች ዋነኛውም ሚኒስትር ጎሽ ወልዴ ናቸው። በጨዋነታቸው በእውቀታቸው ያደንቋቸዋል እና እሳቸውም ስለሚያውቋቸው ብዙ ሊሉ ይችላሉ ለማለት ነው ይህን አጋጣሚ ያነሳሁት። በጣም አንድ ጥያቄ ግን አንስቻለሁ። እርስዎ ነካ አድርገውታል ጠንከር ብላችሁም እንድታዩ ፈልጋለሁ። ምናልባት ጥቂት ቃላት እርስዎ አክለው ወደ ኮሎኔል ጎሹ ብሻገር ያን ስርዓት ሊያስቀይር የሚችል አካሄዱን ሊያስለውጥ የሚችል ሀሳብ ሲያፈልቁ ጊዜው በግልጽ የሚነገርበትና መሰረታዊ ነገር ሲነሳም እንደሚባለው ወይም እንደተጻፈው ከሆነ ለተናጋሪው ሰው ቀላል የማይሆንበት ስለሆነ ብዙ ጊዜ በላይ ላሉ ኃላፊዎች ይልቁንም ሊቀመንበሩ የመስማማት ዝንባሌ እንዳለ ነው የሚነገረው እና ያን የደፈረ የሚመስል አስተሳሰብ ለማቅረብ እንዴት ቻሉ? ምን ይመስል ነበር ሁኔታው ነው ያልኩት። በአጭሩ እርስዎ አስተያየት ሰጠው ወደ ኮሎኔል ጎሽ ብናል። መልካም ነው ሚኒስትር ተስፋዬ የሚሰጡትን ሀሳብ በሚሰጡበት ጊዜ ሀገሩ መሪ የነበሩትን ባለስልጣን ለመድፈር፣ ለመጋፋት ወይንም የተለየና ድብቅ አጀንዳ ኖሯቸው ከስልጣን ጥማት ጋር የተያያዘ አስተያየት አያቀርቡም። ባህሪያቸውና ተፈጥሯቸውም እንደዛ አይደለም። ለኢትዮጵያ እድገት ለኢትዮጵያ አካሄድ ጊዜው የሚጠይቀው ሕዝብን የማያስጨንቅና የማያስቸግር ነገር ሀገሪቷ ብታደርግ ምን ይበጃል የሚለውን ከእውቀት ከልምድ እና ከቀና መንፈስ የተነሳ የሚያምኑበትን ነገር ነው የሚያቀርቡት። ያንን የሚያቀርቡትን ነገር ለማቅረብ በሚዘጋጁበት ጊዜ ባይወደድም፣ በእርጋታና በጥሞና ያቀርባሉ። በዚህ መልኩ ነው ያቀረቡት እና ሁኔታዎችን ያስረዱት እና እሳቸው ከቡድን ወይ ከግለሰቦች ጋራ ወይ ከሌሎች ጋራ የሆነ ግንኙነት ፈጥረውና ነገር አጥለፍልፎ የማያቀርቡ ነገር ግን የሚያምኑበት ቦታ ላይ ቆሞ የሚገኙ በጽናት ያለውን ነገር የሚያስረዱ መሆኑን የሀገሩን መሪ የፖሊስ ቢሮ አባሎችም ግለሰቦችም ሰው እየሆነ ያውቋቸዋል እና በዚህ አይነት መልክ ነው ይህን ነገር ያቀረቡት ለማለት ነው። መልካም፣ ካቀራረባቸው ጭምር ነው እርስዎ ያስረዱን አምባሳደር ተስፋዬ። ኮሎኔል ጎሹ፣ አንድ ደረጃ ከፍ ማድረግ ይቻላል። ይሄን ጥያቄ ምናልባትም ከገዛ ተሞክሮ ጋም ሊዛመድ ይችል እንደሆን እርግጠኛ አይደለሁም። በኃላፊነት ሲሰሩ ከነበረበት ቦታ ኃላፊነቱን ትተው ወዲህ ወደ ዩናይት ስቴትስ መምጣቱ ይታወቃል። የሀሳብ ለውጦች የተለዩ አቅጣጫዎችን ማምጣት ፈተና ደቃኝ እንደሆነ የሚነገር ነበርና እስቲ የቀደመውን ጥያቄ ከእርስዎ ከግል ተሞክሮም ጭምር አዋደው ያስረዱን። እርሶስ የሚታዘቡት አቶ ተስፋዬ ዲንቃ እንዲህ አለ ጠንከር ያለ የአመራር ሀሳብን ሲያመጡ የደፈሩበትንና የሄዱበት መንገድ አቶ ተስፋዬ ዲንቃ ብዙ ጊዜ ጎልቶ የሚታወሱት ከለንደኑ ጉባኤ ጋር ነው። በተለያዩ ምክንያቶች ከሸፈ ስለተባለው የለንደኑ ጉባኤ ከእናንተ ጋር በግል ያሉት ያነሱት ነገር ይኖራል ወይ? በዚህም ምክንያት ለምሳሌ አንዳንድ ሰዎች እዚህ እሳቸውን እዚህ መኖር የሚያውቁ ሰዎች እንዲያው ኢትዮጵያ በዛ ሁኔታ ነገሮች ሲለዋወጡ የዓይን ምስክር ናቸውና ምንም ነገር አላሉም፣ ምን ነው የሚልም የሚያሰሙ ሰዎች አሉ። እውነቱን ለመናገር ይሄን ጥያቄ ማንሳት ተገቢ ነው ብዬ ስለማመናሉላለ እንግዶቻችንና ስለዛ ከእናንተ ጋር ያሉት ነገር መጽሐፉ ላይ እንደተገለጠ ዛ ላይ አንዳንድ አስተያየት ሰታችሁ እናጠቃልላለን። አዎን እናጠቃልላለን። ሰዓቱ አለቅና፣ ግን በቀጠሮ ነው። ለነኚህና በሌሎች ሳቢ አወያይ ርዕሰ ጉዳዮች ዙሪያ እንግዶቻችን የሚያካፍሉን ይዘን በተከታይ ፕሮግራማችን እንመለስባቸዋለን። ኢትዮጵያ በደርግ ዓመታት በሚል ገና ለንባባል በቃው በእንግሊዝኛ የጻፉትን መጽሐፋቸውን ልዩ ልዩ ገጾችም ቃል እንደ ገባ ነው እንፈትሻለን። ለአሁኑ ግን አቶ ተስፋዬ ዲንቃ ማናቸው ስንል ለጀምር ነው። የመታሰቢያ ወግ የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ጎሽ ወልዴን፣ በጣሊያን የቀድሞ የኢትዮጵያ አምባሳደር ተስፋዬ አብዲንና ልጃቸውን አቶ ጸጋ አምላክ ተስፋዬ ዲንቃን ለጊዜያቸው እናመሰግናለን። አቶ ተስፋዬ ድንቃ ቤተሰብና ወዳጆችም መጽናናትን እንመኛለን። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን ለምሽቱ ያልነውን በዚሁ ድንቋጭ ነው አሁን የቀረን የስንብቱ ስልት ነው። የእኛ ጣይቱ ይሰኛል ዜማ እመቤቲቱ። አድማጮች አሁን አጠር ያሉ ማጠቃለያ ዜናዎች። በየመን ደቡባዊቱ የወደብ ከተማ አደን ዛሬ እሁድ አንድ አጥፍቶ ጠፊ ባደረሰው የቦምብ ፍንዳታ ቢያንስ አርባ ወታደሮች መግደሉን የሀገሪቱ ባለስልጣናት አስታወቁ። በአማጽያን ቁጥጥር ስር ካሉ ሁለት የሶሪያ ከተሞች ሲቪሎችን ለማውጣት ይጓዙ የነበሩ አውቶቡሶች ጥቃት ደርሶባቸው መቃጠላቸውን የሀገሪቱ የሰብአዊ መብቶች ይዞታ ተከታታዩ ድርጅትና የመንግስቱ መገናኛ ብዙሃን ዘግበዋል። በቀጣዩ ወር ቃለ መሀላቸውን ፈጽመው ስልጣን የሚረከቡት ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የእሳቸው መመረጥ የተከፋፈለችውን ሀገር የተስፋ ቢስነት ስሜት ውስጥ ከቷል ሲሉ ቀዳማዊት እመቤት ሚሸል ኦባማ የተናገሩትን ውድቅ ማድረግ ዩናይትድ ስቴትስ ታላቅ ተስፋና እምቅ አቅም ያላት ሀገር ናት ሲሉ ተናገሩ። ይህንን የተናገሩት አላባማ ክፍለ ሀገር ሞቢል ከተማ ውስጥ ትናንት ለደጋፊዎቻቸው ባሰሙት ንግግር ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይልሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራሙ አቀናባሪ ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበብና አሉላ ከበደነን በዚሁ እንሰናበት። ሰላም፣ ደህናደሩ